ለመስራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ምሕረቱና ቸርነቱ ያልተለየን እግዚአብሔር አምላካችን የተመሰገነ ይሁን። ያለፉትን ቀናት እግዚአብሔር አምላካችን ጠብቆን ዛሬ ደግሞ በራዲዮናችን ዙሪያ ተሰብስበን አንድ ላይ በመሆን ከእግዚአብሔር ማዕድ እንድንቋደስ ፈቃዱ ሆኗል። እግዚአብሔር ምንም ያጎደለብን ነገር የለም፣ ሰላሙን ሰጥቶናል። አዎ እግዚአብሔር በየዕለቱ ብቻ አይደለም፣ በየደቂቃው፣ በየሰኮንዱ በፍቅር ዐይኖቹ እየተመለከተን ከጠላት መንጋጋም ታድጎናል። እግዚአብሔር ወገኖቼ ለዘላለም ታላቅ ነው። ዛሬም እንደ ወትሮ ሁሉ ተከታታዩን የኦሪት ዘፍጥረት መጽሐፍን ጥናት ይዘንላችሁ ቀርበናል። በሚኖረን ክፍለ ጊዜ ሁሉ እግዚአብሔር አምላካችን ዛሬም በባርኮቱ እንደሚገናኝን ተስፋ እናደርጋለን። ዝማሬ እናስቀድም እስቲ የሕይወት ሰላም ብርታቴ ኢየሱስ ነው ሕይወቴ። የህይወት ሰላም ብርታቴ ኢየሱስ ነው ህይወቴ። የህይወት ሰላም ብርታቴ ኢየሱስ ነው ህይወቴ። የህይወት ሰላም ብርታቴ ኢየሱስ ነው ህይወቴ። የመከራን ወጀብ

ኢየሱስ ነው ሕይወቴ፣ የሕይወት ሰላም፣ ብርታት ነው ነው ነው

ማሪ ወገኖቼ ከተዘመረ አመታትን ቆጥሯአል። ዛሬም ቢሆን ሕያውነቱ በእውነት በልባችን ውስጥ የተረጋገጠ ነው። እግዚአብሔር የተመሰገነ ይሁን፣ እናመስግን። ሰላማችንና ጌታችን ደስታችንና አለኝታችን ይሆንከን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ በዚህች ምሽት ደግሞ ስምን ስንጠራ ደስ ይለናል። ጌታ ሆይ በእውነት ጠበቅከን፣ በእውነት ታደግከን። ከቃልህም ማዕድ ደግሞ እግዚአብሔሩ ያብዝተህ መገብከን። በዚህ ሁሉ ውስጥ ፍሬ ማፍራት እንድንችል፣ በዚህ ሁሉ ውስጥ ቃልህን መስለን ደግሞ መውጣት እንድንችል ጸጋህን አብዛልን። ዛሬም ደግሞ በያዕቆብ ቤተሰብ ውስጥ ያለውን ጌታዊ ሕይወት ስንመለከትና ስንማር አስተማሪው መንፈስ ቅዱስ ከራሳችን አኳያ ራሳችንን መመልከት እንድንችል እነሆ ሕይወታችንን ይባርክ ዘንድ እግዚአብሔር ሆይ እርዳን። ስለ ሁሉም ነገር ክብር ለስሜ ይሁን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ውድ አድማጮቼ ባለፈው ክፍለ ጊዜ ጥናታችን በያዕቆብ ቤተሰብ ውስጥ የተነሳውን ውከት ምክንያቱን ስንመለከት ነበረ። ዛሬም የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናልና መጻሕፍ ቅዱሶቻችሁን እንደ ወትሮ ሁሉ ገለጥ ገለጥ አድርጋችሁ ኦሪት ዘፍጥረት ምዕራፍ ሠላሳ ሰባት ቁጥር ሦስትን ተመልከቱ። ነገሩ እያጠነጠነ ያለው ሁከቱም የተነሳው በዮሴፍ ጉዳይ ሳይሆን እንዳልቀረ ከትምህርታችን መመልከታችን የሚታወስ ነው። ያዕቆብ በሕይወቱ ውስጥ የማበላለጥ ፍቅር ሁልጊዜ ከጥቅሙ ጉዳቱ እንደሚያመዝን መገንዘብ የነበረበት፣ ነገር ግን ዞትር እንደምንመለከተው በሕይወቱ ላይ የሚደርስበት ነገር ሁሉ ያዕቆብ ካለማስተዋሉ ያመጣው መሆኑን ነው። በአባቱ በይስሐቅ ቤት እንኳ ከራሱ ይልቅ ኤሳው መወደዱ ያስከተለውን ችግር አይቶ መማር ሲገባው ይኸው ያዕቆብም ራሱ ራኤልን ከሊያ አብልጦ መውደዱ፣ በተጨማሪም ከሌሎች ልጆቹ ሁሉ ዮሴፍን አብልጦ መውደዱ ደግሞ እጅግ የሚገርም ነገር ነበረ። በርግጥ ያዕቆብ ለራሄል ሲል ብዙ ዋጋ መክፈሉ ይታወቃል። ቢሆንም እግል ላደረገው ነገር ይህ በቂ ማስተባበያ ሊሆን አይችልም። ከሌሎች ልጆቹ ይልቅ በኅብረ ቀለም ያጌጠ ልብስ ለዮሴፍ ብቻ ለይቶ መግዛቱ ወይንም ደግሞ ማዘጋጀቱ ትክክል አልነበረም። በወቅቱ የነበረውን አለባበስ ስናስብ ያዕቆብ ለዮሴፍ ያዘጋጀለት ልብስ እጅ እጅግ ልዩና ዮሴፍንም ከሌሎች ሰዎች የሚለየው የክብር ጌጠኛ ልብስ ነበረ። ዮሴፍ ይህን ጌጠኛ ልብሱን በለበሰበት ጊዜ ወንድሞቹ አትኩረው ተመለከቱት። በዚያን ወቅት ይለበሱ የነበሩ ልብሶች በአጠቃላይ እጅጌ የሌላቸውና ከላይ ወደ ታች ተጠልቀው ወገብ ዙሪያ የሚታሰሩ የልብስ ዐይነቶች ናቸው። በወቅቱ ግን እጅጌ የተበጀለትንና ያማረውን ልብስ መልበስ ለባሹን ሰው በክብር ከማስዋቡም ሌላ ከሌሎች ሰዎች የተለየ ያደርገው ነበረ። ቁጥር አራትንም እንዲሁ ተመልከቱ። በእርግጥ ወንድሞቹ ለዮሴፍ የተደረገለትን የተለየ ውለታ እጅግ ጠልተውና ቀንተው ታይተዋል። በዚህ አሁን በምንመለከተው በቁጥር አራት ውስጥ ማለት ነው። ይህም መንስኤ ሆኖ የያዕቆብን ቤተሰብ አወከ። ኀጢአት የሰዎችን ሕይወት በግለሰብ ደረጃ የማወክ ችሎታ አለው። በቤተሰብም ደረጃ አብዝቶ ያውካል። በቤተሰብና በማኅበረሰብ ደረጃም አልፎ በአገር ደረጃ የማወክ ውርደትና ጥፋትን የማስከተል ችሎታ አለው። ኀጢአት ከቤተሰብ አንስቶ ከተሞችን እስከ ማወክ የሚደርሰው ይህ የኀጢአት ጒልበት በትንሽነቱ ካልተቀጨ ካልተወገደ የሚያመጣውን ጉዳት መመዘን እጅግ አዳጋች ነው። ወገኖቼ፣ የውድቀት ምንጭ ከተለያየ ነገር እንደሆነ ሰዎች ሊያመለክቱ ይችሉ ይሆናል። ነገር ግን እግዚአብሔር ኀጢአት የችግሮች ሁሉ መንሥኤ መሆኑን ያስታውቀናል። ብዙ ጊዜ ለመንግስታት፣ ለገዢዎች፣ ለአስተዳዳሪዎች እጅግ ስውር የሆነ ነገር ቢኖር እንዲህ አይነት ኀጢአት ነው። ኀጢአት ግለሰብን ያውካል፣ ቤተሰብን ያውካል፣ ከተማን ያውካል፣ አገርን ያውካል፣ መንግስታትንም ያጋጫል። ይህ የዮሴፍ ጉዳይ ቤተሰቡን ከማወክ ባሻገር የመለያየት ድርሻ እንደያዘ መገመት አዳጋች አይሆንም። አባቱ ከፍቅር የተነሳ ዮሴፍን ከሌሎች ልጆቹ ለይቶ ሲያየው፣ ወንድሞቹም የተወደደውን ዮሴፍን በጥላቻ ነጥለው ይመለከቱት ነበረ። የዮሴፍ ሕልም የወንድሞቹን ጥላቻ ስለ ማባባሱ የሚናገረን ክፍል ደግሞ ቁጥር አምስትና ስድስት ነው። እስቲ እናንብበው። ኦሪት ዘፍጥረት ምዕራፍ ሰላሳ ሰባት ከቁጥር አምስት እስከ ስድስት ያለውን አንድ ላይ እንመልከት። ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደ ገና በብዙ ጠሉት። እርሱም አላቸው፣ እኔ ያለምኩትን ሕልም ስሙ። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና ይላል። ወዳጆቼ በዚህ ስፍራ የዮሴፍን ባህሪ እንዴት ልንመለከተው እንችላለን? ምናልባት በእርሱና በወንድሞቹ መካከል የተከሰተው ነገር ከእርሱ ከራሱ መረዳት ውጪ ነበረ ብንል ያስኬደን ይሆናል። እግዚአብሔር እንማረው ዘንድ የሚገባንን አንድ አስፈላጊ ነገር ያሳውቀናል። በዚህ ስፍራ በሰውና በሰው መካከል ያለውን አብሮ የመኖር ባሕሪ በጥሞና መከታተልና ማጤን ይገባናል። ዮሴፍ ከልጅነትና ከአለመብሰል የተነሳ ወንድሞቹ ለእርሱ የነበራቸውን አመለካከት ያልተረዳ ብላቴና ነበር። ቆይቶ ያጋጠሙት ግጭቶች በሰዎች መካከል እንዲሁም በዓለም ላይ የሚደረጉ ግንኙነቶች ምንኛ በክፋት የተሞሉ እንደነበረ ማስተዋልና መገንዘብ ጀመረ። በመጨረሻም ካጋጠሙት የሕይወቱ ውጣ ውረዶች ተምሮ ዓለም በክፋት መያዟን አውቆ አረፈ። ይህንን ክፋት እንደ ማንኛውም ሰው ለመረዳትና ለማወቅ የበቃው ብዙ የሕይወት ገጠመኞችን ካለፈ በኋላ ነበረ። ዮሴፍ በሕይወቱ እግዚአብሔር እንዴት እንደ ጠበቀው ማስተዋል ይችላል። ያዕቆብ በመጀመሪያ እይታ ብቻ ነበር ራሔልን አጥብቆ የወደዳት። እርሷን ለማግኘት ካለው ጽኑ ፍላጎት የተነሳም ለዐሥራ አራት ዓመታት በላባ ቤት ደፋ ቀና ብሏል። በመጨረሻም አግብቷት ልጅ ሳይወልዱ ብዙ ዓመታት አብረው አሳልፈዋል። ለራሔል የመጀመሪያ ልጇ ዮሴፍ ነበር። ራሔል ቢንያምን እየወለደች ሳለ አረፈች። እዚህ ላይ ልብ በሉ አድማጮቼ ያዕቆብ ለራሔል የነበረው ፍቅር ሁሉ አሁን ደግሞ ወደ ማን ዞረ? ወደ ዮሴፍ ዞረ። ምክንያቱም ዮሴፍ የራሔል የመጀመሪያ ልጇ ነበርና፣ ባለፉት ጥናቶቻችን እንደተመለከትነው ሁሉ ያዕቆብ ያንን ማድረግ ፈጽሞ አይገባውም ነበር ምክንያቱም ከዮሴፍ በተጨማሪ የሚያሳድጋቸው ሌሎች ልጆች ነበሩትና ነገር ግን በዚህ ሁሉ ውስጥ ለዮሴፍ የነበረው ፍቅር ምንጊዜም የላቀና የጋለ ነበረ። ቁጥር ሰባትና ስምንትን ደግሞ እስቲ ያለፍ ብለን እናንብበው እንዲህ ይላል። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና እነሆም የእኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶዎች በዙሪያ ከበውነ ለእኔ ነዶ ሰገዱ። ወንድሞቹም በእኛ ላይ ልትነክስብን ይሆን ወይስ ልትገዛ ይሆን አሉት እንደገናም ስለ ሕልሙና ስለ ነገሩ ይልቁን እጠሉት ይላለ ክፍሉ ዮሴፍ ባየው ሕልም ወንድሞቹ መጥፎ ጥላቻ እንደሚያድርባቸው መገመት የሚያስቸግር አይመስለኝም የሕልሙም ይዘት የራሱን የወደፊት ጉዞ የሚያበስር ነበርና ወንድሞቹ ሕልሙን ከሰሙ በኋላ በውስጣቸው ካለው ስሜት ጋር ፈጽሞ መጣጣም አልቻሉም። ለዮሴፍ የነበራቸው ፍቅር አሁን እየተለወጠ መጥቷል። ቢጠሉትም ግን ለእርሱ የነበራቸውን እንጂ የወደፊት የሕይወቱን አቅጣጫ ፈጽሞ መንካትና መለወጥ አይችሉም። ከቁጥር ዘጠኝ እስከ ዐሥራ አንድ ያለውን ተመልከቱም። ዮሴፍ ያየውን እህልም ለወንድሞቹ ሲነግራቸው ፍቺውን ወይም ትርጉሙን ለመረዳት ጊዜ አልወሰደባቸውም ነበር። ተመሳሳይ ነገር በራይ መጽሐፍ ምዕራፍ ዐሥራ ሁለት ቁጥር አንድ ውስጥ ተገልጦ ነበረ። በመጽሐፉ ውስጥ ያለው መገለጥ የእስራኤልን ምስል የሚያመለክት ሲሆን የዮሴፍ ወንድሞችም ያንኑ ይረዱ ነበረ። የእስራኤልን መንግሥት ጅማሬ በዚህ ምዕራፍ ውስጥ እንመለከታለን ይህ ክፍል የዘፍጥረት መጽሐፍ ለነበረው ታሪክ ጅማሬና እንቡጥ እምቡጥ ነው፣ ወገኖቼ እምቡጡ የሚፈካው ደግሞ በራእይ መጽሐፍ ውስጥ ነው። ሂደቱ እጅግ አዝጋሚ ቢሆንም ውጤቱ እጅግ ፍርያማ ከመሆኑም በላይ ታላቅ ነገር የሚከሰትበትም ሆኖ ተገኝቷል። በወሪ ዘፍጥረት ውስጥ የታየች እምቡጥ የመጽሐፍ ቅዱስን ዘመናት አቋርጣ በራእይ መጽሐፍ ውስጥ ፈክታ ትታያለች ይህ እጅግ ግልጽ የሆነ መንፈሳዊ ሂደት ነው። የሕልሙን መሠረታዊ ይዘት በማስተዋል ያጤነውና አጥርቶ ለማወቅም ጥረት ሲያደርግ የሚታየው ያዕቆብ ነበረ። ዮሴፍ እናቱ፣ አባቱ፣ ወንድሞቹ ሁላቸው እንደሚሰግዱለት የሚያመለክት ሕልም ነበረው። ወንድሞቹ ሕልሙን ከነትርጉሙ ማጣጣልና ወደ ጎን ጥሎ ማለፍ ፈልገው ነበረ። ይህ ነገር ለሚከሰት ወይም ደግሞ ሊከሰት ይችላል ብለው ፈጽሞ ገምተው አያውቁም። ከወንድሞቹ መካከል ለዮሴፍ ይሰግዳል ተብሎ የሚታሰብም ሰው አልነበረም። ያዕቆብ ግን ጉዳዩን እንደ ልጆቹ አጣጥሎ አላለፈውም። ቀጥለን ደግሞ በቁጥር ዐሥራ ሁለት የምንመለከተው ያዕቆብ ዮሴፍን ወደ ወንድሞቹ ስለ መላኩ የሚያወሳ ክፍል መሆኑን ነው። ያዕቆብና ልጆቹ ከኢየሩሳሌም በስተደቡብ በምትገኘው በኬብሮን ከተማ ይኖሩ ነበር። ወንድሞቹ በጎቹን በሴኬም በመሆን ያግዱ ነበር። ስፍራው ከመኖሪያ ቤታቸው ራቅ ያለና ሰፊ መሬት ነበረ። ከቁጥር 13 እስከ 14 ያለውን ተመልከቱ። በዚህ ክፍል ዮሴፍ በሕይወቱ ታዛዥና ቀና እንዲሁም ሥነ ምግባር የነበረው አስተዋይ ልጅ መሆኑን እንመለከታለን። ከእለታት አንድ ቀን ዮሴፍ ከኬብሮን አንስቶ እስከ ሴኬም ድረስ ተጉዞ ወንድሞቹ የሚገኙበትን እጅግ ፈልጎ ማግኘት ተስኖትም ነበረ። ከቁጥር ዐሥራ ሰባት እስከ አያ ደግሞ ቀጣዩን የዮሴፍን ታሪክ እንመለከታለን ዮሴፍ በመንገዱ ሰዎችን ጠያይቆ የተቻለውን ሁሉ እያደረገ ከተጓዘ በኋላ ነበረ ከሴኬም ከብት ማገጃ ስፍራዎች መካከል በዶታ ዐይን ስፍራ ወንድሞቹን ያገኘው። ከመቼውም ጊዜ ይልቅ ወንድሞቹ ለዮሴፍ ያላቸውን ጥላቻ የገለጹት በዚህ ስፍራ ነበረ። ከቤት እጅግ ርቋል። ወንድሞቹ ወዳሉበት ስፍራ ወደ ዶታ ዐይን መጥቶአል። እነርሱ ግን ዮሴፍን እናስወግደውና እርሱ ያለመው በምን መንገድ እንደሚፈጸም እንመለከታለን ሲሉ በክፋት ተመካከሩ። ታሪኩን ወደ ማጥናት ከመሄዳችን በፊት አስቀድመን በዮሴፍና በጌታችን በኢየሱስ ክርስቶስ መካከል ያለውን ሁኔታ በማገናዘብ እስቲ እንመልከት። አንደኛ የዮሴፍ መወለድ ተአምራዊ ነበረ ወገኖቼ። ምክንያቱም ራሔል ለዘመናት በመሃንነት ከኖረች በኋላ ነበረ እግዚአብሔር ጸሎቷን ሰምቶ ለራሔል ዮሴፍን የሰጣት። ዘፍጥረት ምዕራፍ 30 ቁጥር 22ን ተመልከቱ። ጌታችን ኢየሱስ ክርስቶስም ተአምራዊ ልደት ነበረው። በተለይም ከድንግል ማርያም መወለዱ የተአምራት ሁሉ ተአምር ነበረ። ሉቃስ ምዕራፍ 1 ቁጥር ሠላሳ አምስትን ልብ ይሏል። ሁለተኛ ዮሴፍ በአባቱ የተወደደ ልጅ ነበረ። እንዲሁም ጌታችን ኢየሱስ ክርስቶስ በአባቱ ዘንድ የተወደደ ነበረ። ለዚህም ነው እግዚአብሔር የምወደው ልጄ ይህ ነው የሚለው። ሦስተኛ ዮሴፍ በተዘጋጀለት ባለ ኅብረ ቀለም ልብስ ከሌሎች የተለየ ነበረ። በተመሳሳይ መልኩ ጌታ ኢየሱስ ክርስቶስም በዕብራውያን ምዕራፍ 7 ቁጥር 26 በተገለጸው መሠረት ከሌሎች ሁሉ የተለየ ነው። እንዲህ ይላል ቅዱስና ያለ ተንኮል ነውርም የሌለበት ከኀጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ ነው ሲል ይናገራል። አራተኛ ዮሴፍ በሕልሙ ያየውን ሁሉ ተናገረ። ጌታችን ኢየሱስ ክርስቶስም መሲህ መሆኑን ተናገረ። ይሁን እንጂ ስለ ሁለቱ የተነገረውን ሁሉ ሰዎች የንቀት ምላሽ ሰጥተውት ነበር። እንዲያውም ክርስቶስ በተሰቀለ ጊዜ ከመስቀሉ ራስጌ ኢየሱስ የአይሁድ ንጉሥ የሚል የማላገጫ ጽሑፍ ጽፈው አንጠልጥለው ነበረ። አምስተኛ ዮሴፍ በአባቱ ትእዛዝ ወደ ወንድሞቹ እንዲሄድ ተልኮ ነበረ። ክርስቶስም የአባቱን ፈቃድ ለመፈጸም ሲል ተልኮ በመጀመሪያ ወደ ወንድሞቹ ወደ ጠፉት የእስራኤል በጎች መጥቶ ነበረ። ምንኛ የሚመሳሰል ታሪክ ነው ወገኖቼ! ስድስተኛ ዮሴፍ ያለ በቂ ወይም ያለ ምንም ምክንያት በወንድሞቹ ተጠላ። በተመሳሳይ መልኩ ጌታችን ኢየሱስ ክርስቶስም የተጠላው ያለምንም በደል ወይም ያለምንም ምክንያት ነበረ። ዮሐንስ ምዕራፍ 15 ቁጥር 25ን ይመለከቷል። እስቲ ወደ ዮሴፍ ታሪክ መለስ ብለን ወገኖቼ ታሪኩ ያለበትን ደረጃ እንቃኘው። ዮሴፍ ወደ ወንድሞቹ እንደ ደረሰና የወንድሞቹን ኅብረት ሲቀላቀል ወንድሞቹ ሴራ እያውጠነጠኑ ሲያሴሩበት ነበረ። ዮሴፍ ባለ ኅብረ ቀለምና ቁልፎቹ ያማሩ የክብርንም መግለጫ የሆነው ልብስ ወይም ኮት ለብሶ ነበረ። ዮሴፍ ከወንድሞቹ ሁሉ ታናሽ መሆኑን ነገር ግን በደረጃው ደግሞ ከእነርሱ ልቆ ወይም በልጦ እንደሚገኝ ታስተውላላችሁን? እንግዲህ ይህ ነው የማይባል ከፍተኛ ቅናት በወንድሞቹ ውስጥ ተፈጥሮ እስከ ሞት ነጥብ ድረስ ወሰደው። ሮቤል የመጀመሪያ ልጅና ታላቅ ቢሆንም ለእርሱ የሚገባውን ቦታ በቤተሰቡ ውስጥ አጥቷል። ይሁን እንጂ በቀና አመለካከቱ እንዳለ በዚህ ስፍራ እንመለከታለን። ከሌሎች ወንድሞቹ ሁሉ ይልቅ የበሰለና የማመዛዘን ችሎታም አለው። ዘፍጥረት ምዕራፍ ሠላሳ ሰባት ቁጥር ሀያ አንድን መመልከት ይቻላል። ወገኖቼ አዎ፣ በቁጥር ሀያ ሁለት ደግሞ እንደምናነበው ሮቤል በጉዳይ ውስጥ ጣልቃ ባይገባ ኖሮ ሌሎች ወንድሞቹ ወዲያውኑ ዮሴፍን ሲጥ አድርጎ ይገሉት ነበረ። ዮሴፍ በተሸጠበት ወቅት ካገኘው አደጋ እርሱን ማዳንና ወደ አባቱ ቤት እርሱን መመለስ የሮቤል ተግባር ነበረ። ቁጥር ሃያ ሦስትን ተመልከቱ። ዮሴፍ ያደርግ የነበረው ቀሚስ ወይም ኮት ብንለው ይሻላል በሕብረ ቀለም ያጌጠ ከመሆኑም በላይ ከመካከላቸው የታላቅነትን ማዕረግ ያሳይ ስለ ነበረ ወንድሞቹ በቅናት እንዲሞሉ አድርጓል። ይህቺ ቅናትም እያደረች ወደ ጥልቅ ጥላቻ ተለወጠች። ከቁጥር 24 እስከ 27 ያለውን ተመልከቱ። በወቅቱ ነጋዴዎች ግመልን እየነዱ የጥንት ከተሞችን ያቋርጡ ነበረ። የዮሴፍ ወንድሞች በመካከላቸው በዮሴፍ ላይ የነበራቸውን ጥላቻ ለማብረድ ሁለት አማራጭ ነበራቸው። አንደኛው ዮሴፍን መግደል ሲሆን ከሁለቱ አማራጮች መካከል ግን ደሙ በእጃቸው ከሚፈስ እሱን ሽጦ ለመገላገል ወሰኑ። የሸጡትም ለባርነት ነበረ። በወቅቱ ባሪያ መሆን ማለት በቁም እንደ መሞት ያክል ይቆጠር ነበረ። ቁጥር 28ን ተመልከቱ። በዚህ በቁጥር 28 የዚህ መጽሐፍ ጸሐፊ ሙሴ ድርጊቱን በራሱ አጻጻፍ ቀርጾት እንመለከታለን። በጽሑፉ ውስጥ እስማኤላውያንና ሚዳማውያን ተራ በተራ በመለዋወጥ ተጠቅሰው እናገኛለን። ይህ የሙሴ አጻጻፍ ስልት ትኩረትን የሚስብ ሆነው እናገኘዋለን። ነገሩ ስህተት ሊመስል ይችላል፣ ግን ፍጹም ትክክል የሆነ ነገር ነው። ብዙ ዓለማውያን ይህ የመጽሐፍ ቅዱስ ስህተት ነው ብሎ ሊተቹት ይሞክራሉ። ነገር ግን ባለመገንዘባቸው እንጂ ነገሩ ስህተት አይደለም። ወገኖቼ እስማኤላውያን እነማናቸው ብለን ቀድመን ወይም በማስቀደም መጠየቅ አለብን። አዎ እስማኤላውያን የአብርሃም ልጅ ከሆነው ከእስማኤል የመጡ ነገዶች ናቸው ሚዳማውያንም ቢሆኑ ሚዲያም ከተሰኘው የአብርሃም ልጅ የመጡ ናቸው እስማኤል ልብ በሉ እስማኤል ከአጋር የተወለደ ሲሆን ሚዲያም ግን ሳራ ከሞተች በኋላ አብርሃም ካገባት ከኬጡራ የተወለደ ልጅ ነበረ አስተዋላችሁ አይደል እስማኤላውያን የአብርሃም ልጅ ከሆነው ከእስማኤል የመጡ ነገዶች ናቸው። ሚዲያምያውያንም ቢሆኑ ሚዲያም ከተሰኘው የአብርሃም ልጅ የመጡ ነገዶች ናቸው። ሁሉም ወንድማማቾች ናቸው ማለት ነው። በዚህ ስፍራ ስንመለከት ግን ከዐሥራ ሁለቱ መካከል አንዱ ለሌሎቹ ሲሸጥ እንመለከታለን። በዚህን ወቅት ከያዕቆብ ልጆች የሚበዙ እስማኤላውያን ሊሆኑ ይችላሉ። ምክንያቱም እስማኤል የይስሐቅ ታላቅ ነበርና ሚዲያም ግን ከሌሎቹ ታናሽ ነበር። ይህ ታሪክ ሲፈጸም በበረሃዎች መካከል መጓዝ ከባድ ነበር። ስለዚህ የማይተዋወቁ ሰዎች በጉዞ ላይ ተስማምተውና ተጣምረው መሄድ ግድ ይሆንባቸዋል። የእግዚአብሔር ቃል ለሕይወታችንና ለትምህርትም የሆነን ዘንድ የተሰጠ መልእክት ነው ወገኖቼ። ስለዚህ በዚህ ስፍራ የሚዳሚያውያንና የእስማኤላውያን መጠቀስ ፈጽሞ የማይቃረን እንደሆነ እንመለከታለን። ስለዚህም ይህን ልብ ልንለው ይገባናል። ዮሴፍ ለባርነት ስለ መሸጡ የሚያወሳው ክፍል ደግሞ ከቁጥር 29 እስከ 32 ያለው ነው። የዮሴፍ መሸጥ በያዕቆብ ልጆች መካከል ፍጹም አንድነትን አልፈጠረም። በተለይም የሮቤል አመለካከትና ይወስዳቸው የነበረው እርምጃዎች ከሌሎች ወንድሞቹ ልዩ ያደርገዋል። እነዚህ ወንድሞቹ ለያዕቆብ ለመናገር ያሰቡት ታሪክ እጅግ የሚያስደንቅ ነበረ። በተለይም ዮሴፍን በአደጋ የሞተ ለማስመሰል የፈጠሩት ዘዴ አስደናቂ ነበረ። ቁጥር ሰላሳ ሦስትንም እንዲሁ ተመልከቱ። በዚህ ስፍራ ቆም ብለን ብናስብ ያዕቆብ ይስሐቅን ያታለለበት መንገድና ለራሱን በልጆቹ የተታለለበት መንገድ ተመሳሳይነት እንዳለው እንረዳለን ያዕቆብና ርብቃ ፍየል በማረድ ወጥ በመሥራትና የፍየልን ቆዳ በመጠቀም ይስሐቅን እንዳታለሉት የዮሴፍ ወንድሞችም ፍየል በማረድ በፍየል ደም የተለወሰ ልብስ አስመስለው በዮሴፍ ጉዳይ ያዕቆብን አታለውታል። በዚህ ስፍራ ያዕቆብ አባቱን በሸነገለበት መንገድ እርሱ ራሱ መልሶ እንደ ተሸነገለ እንመለከታለን። መጽሐፍ ቅዱስ ሰው የዘራውን እንደሚያጭድ ያስተምረናል። ገላትያ ምዕራፍ 6 ቁጥር 7 በኋላ ተመልከቱ። ያዕቆብ የዘራውን ሽንገላ በተመሳሳይ መልኩ አጭደ። እኛም ሁላችን በያለንበት የሕይወት አቅጣጫና ደረጃ ወገኖቼ፣ የዘራነውን እናጭዳለን። ይህም በሰዎች ሕይወት ውስጥ አካላዊውን ሞራላዊውንና መንፈሳዊውን ገጽታ ይመለከታል። በክርስትና ሕይወትም ሆነ በክርስትና አገልግሎት ውስጥ የምንዘራውን የአጢአት ፍሬ ስለምንሰበስብ ይህ እንዳይሆን በጥንቃቄ መመላለስ አለብን። እግዚአብሔር ፊት አይቶ አያዳላም፣ ለሁሉም በጽድቅ ይፈርዳል። ስለዚህ በጥንቃቄ መመላለሱ ተገቢ ነው። ከቁጥር 34 እስከ 35 ያለውን ተመልከቱ። ውድ አድማጮቼ፣ ይህ ታሪክ ያዕቆብ ልጁን ዮሴፍን ምን ያክል እንደሚወደው ያሳየናል ወይም ይነግረናል። ያዕቆብ በጵኒኤል እኔነትን የሥጋት ኢቢትንና ብልጣብልጥነቱን ቢያስወግድም የእምነትን እርምጃ መማር የነበረበት፣ ዕብራውያን ምዕራፍ 11ን ተመልከቱ። የያዕቆብ እምነት ሲጠቀስ ወይም ሲወሳ ከሕይወት ታሪኩ ብዙ ልናጠናና ልንማር የሚገቡን ብዙ እጅግ ብዙ ነገሮች አሉ። እምነት በሕይወት ውስጥ የሚገለጥ ተግባር ነውና። ያዕቆብን ሐዘንና የዳዊትን ሐዘን ልናነጻጽር እንችላለን። ያዕቆብ ሐዘኑ የጠለቀ ነበረ። ዳዊት ግን በልጁ ሞት አንድ ጊዜ አምርሮ ቢያለቅስም እኔ ወደ እርሱ ሄዳለው እንጂ እርሱ ወደ እኔ አይመጣም በማለት ሐዘኑን አስታክሶ ነበረ። አስደናቂ የእምነት እርምጃ ነው ወገኖቼ። ያዕቆብ ግን ተመሳሳይ የእምነት እርምጃ ካለመውሰድ አዝጋሚ መጽናናት ይታይበት ነበረ። ወገኖቼ ሆይ ምናልባት የምትወዱትን ሰው በሞት አጣችሁት ይሆናል። ያ ሰው አሁን ሄዷል። እኔ ግን አንድ ምክር ልምከራችሁ በክርስትናችሁ የሕይወት ዘመን የእምነት እርምጃን አጥብቃችሁ ተማሩ። ሰዎች የሚወዱት ሰው ሲለያቸው ወይም ሊለያቸው ሲል አምርሮ ከማዘን ይልቅ በእምነት የእግዚአብሔር ልጅነትን ባሪ ማሳየቱ ተገቢ ነው እላለሁ። ተስፋ እንደሌላቸው ልናዝን አይገባንምና። ቁጥር 35 መጨረሻ ላይ አባቱም ስለ እርሱ አለቀሰ ካለ በኋላ፣ በቁጥር 36 እነዚያ የሚዲያም ሰዎች ግን ዮሴፍን በግብፅ ለፈርዖን ጃንደረባ ለዘበኞቹ አለቃ ለጲጢፋራ ሸጡት ይላል። የዮሴፍ ታሪክ ወገኖቼ በግብፅ ላይ በዚህ መልኩ ይደመደማል። ነፍሳችንን ከሞት የታደገ የእስራኤል ቅዱስ እግዚአብሔር ለዘላለም እየተመሰገነ ይሁን። ወገኖቼ ከዚህ ክፍል ታላቅ ነገርን አስተማሪው መንፈስ ቅዱስ አስተምሮናል። እንድንኖርበት እግዚአብሔር ይርዳን። ዛሬ በቴክኒክ እንደ ወትሮ ሁሉ ያገለገለን ወንድማችን አለማየሁ ዳዊት ነው። በትምህርቱ ከእናንተ ጋር እስካሁን ድረስ የቆየሁት እኔ አበበ ከበደ ወርቄ ነኝ። ሰላሙ ነው። I come didn't